ከእስልምና አክራሪዎች የሚመጣው ስጋት እየጨመረ ሲሆን ስጋቱን ለመከላከል ያለው ዝግጁነት ግን መቀነሱ ተነገረ። የእስልምና አክራሪዎች በመላው ዓለም እየደቀኑት ያለው ስጋት እየጨመረ ሲሆን ስጋቱን ለመከላከል የሚያስፈልገው ኃይል ግን እየተመናመነ መሆኑን አንድ የአሜሪካ ከፍተኛ የጸረ ሽብር ባለስልጣን አስታወቁ። የአሜሪካ የጸረ ሽብር ቢሮ ኃላፊና የፕሬዚደንት ዶናልድ ትራምፕ ልዩ ረዳት የሆኑት ሰባስቲያን ጎርካ ባለፉት ሶስት ሳምንታት ወቅታዊውን የሽብር ስጋት አስመልክቶ ግምገማ ማድረጋቸውንና ይህም አሁናዊ የሽብር ስጋት ለመረዳት ወሳኝ መሆኑን አመልክተዋል። ከቪኦኤ የፋርሲ ቋንቋ አገልግሎ ዘገባ እንግዶ ወልዴ ያቀርበዋል። እንደ ከፍተኛ የጸረ ሽብር ባለሥልጣኑ ገለጻ በቁጥር አንድ የሚጠቀሰው የእስልምና አክራሪ ቡድኖች የሚገኙባቸው ስፍራዎች እየጨመረ መምጣት ሲሆን፣ ትስስራቸው በሳህል በመካከለኛውና ምስራቅ አፍሪካ በመካከለኛው ምስራቅ እንዲሁም በመካከለኛው እስያ እንደሚገኝ አመልክተዋል። እንደ ምሳሌም በምዕራብ አፍሪካ ያለውን ሁኔታ አንስተዋል። ፍሪ ከዚህ በፊት የእስልምና አክራሪዎች ስጋት እምብዛም የማይታይባቸው እንደ ቤኒን እና ቶጎ ያሉ የምዕራብ አፍሪካ ሀገራት አሁን የሱኒ እስልምና አክራሪዎች በድንበሮቻቸው ውስጥም ሆነ በሌሎች ስፍራዎች ይገኛሉ። ይህም ብሔራዊ ሉዓላዊነታቸውን ስጋት ላይ ጥለዋል። ቤኒን እና ቶጎ በአልቃይዳ ነውጠኞች ጥቃት እንደደረሰባቸው ከዚህ በፊት አስታውቀዋል። በአሜሪካ የውጭ ፖሊሲ ምክር ቤት በተዘጋጀ ኮንፈረንስ ላይ የተናገሩት ሰባስቲያን ጎርካ በሁለተኛነት ያስቀመጡት ደግሞ የእስልምና አክራሪ ቡድኖቹ የግድያ ተልኳቸውን ለመፈጸም ቴክኖሎጂን የመጠቀም ብቃታቸው እየጨመረ መምጣቱን ነው። በሦስተኛነት ደግሞ ነውጠኞቹ አዲስ የሚወጡ የማኅበራዊ ሚዲያ ውጤቶችንና መልእክትን በሚስጥር የሚልኩ መተግበሪያዎችን ወዲያውኑ የመጠቀም ብቃታቸው እንደሆነ ባለሥልጣኑ አመልክተዋል። የወቅቱ ፕሬዚደንት ዶናልድ ትረምፕ በምርጫ ዘመቻቸው ወቅት ከገቡት ቃል አንዱ የድንበር ቁጥጥርን ማጥበቅ እና ህገወጥ ፍልሰተኞችን ወደ አገራቸው መመለስ ሲሆን ለዚህም ወደ ስልጣን እንደተመለሱ ድንበርን የተመለከተ የአስቸኳይ ጊዜ አዋጅ አውጀው ፕሬዚደንታዊ ትእዛዝ ፈርመዋል። ሰባስቲያን ጎርካ ከዚሁ ጋር የሚያያዘውን ጉዳይ በአራተኛነት አንስተዋል። አራተኛ በመላው ዓለም የሚገኙ የእስልምና አክራሪ ቡድኖች በመላው ዓለም የሚታዩትን የድህነት ክፍተቶች ይጠቀማሉ። በተለይም ባለፉት አራት ዓመታት በደቡብ የአገሪቱ ክፍል ድንበር አልነበረንም። የቀድሞ ፕሬዚደንት ጆ ባይደን ሁለቱ ፓርቲዎች በጋራ ሊያወጡት የነበረው የስደተኞች ሕግ ከሪፐብሊካኑ ወገን ድጋፍ ባለማግኘቱ ውድቅ ሲሆን የእርሳቸው የስደተኞች ፖሊሲ ተግባራዊ መሆን እንዳልቻለ፣ ላለመሳካቱም የፕሬዚደንት ትራምፕ እጅ እንዳለበት በመግለጽ ፖሊሲያቸውን መከላከላቸው ይታወሳል። ጎርካ በገለጻቸው በመካከለኛው ምስራቅ የሚገኙና እንደ ሐማስ እና ሂዝቦላ የመሰሉ ቡድኖች በከፍተኛ ደረጃ እንዲዳከሙ መደረጉን ቀጠናውም አሁን በዛው መጠን መቀየሩን አውስተዋል። የጥቅምታ 2016ቱን የሐማስ ጥቃት በማስታወስ የተናገሩት ጎርካ ከ1945 ወዲህ በርካታ አይሁዶች የተገደሉበት እንደሆነ ጠቅሰው በእስራኤል ያሉና አጋሮች ብለው የጠቀሷቸው ወገኖች የቀጠናውን ካርታ እንደገና እንደ አዲስ ሰርተውታል ብለዋል። ሐማስ በእስራኤል ላይ በሰነዘረው ጥቃት 1200 ሰዎች ሲገደሉ 250 የሚሆኑትን ደግሞ በእገታ ይዞ ነበር። ጥቃቱን ተከትሎ እስራኤል በምላሹ በፈጸመችው ጥቃት ከ48,200 በላይ ፍልስጤማውያን እንደተገደሉ የጤና ባለሥልጣናት አስታውቀዋል። ከእነዚህም ውስጥ ከግማሽ በላይ የሚሆኑት ሴቶችና ሕፃናት መሆናቸውን የፍልስጤም ባለሥልጣናት ሲገልጹ፣ እስራኤል በበኩሏ ከተገደሉት ውስጥ 17,000 የሚሆኑት ነውጠኞች እንደሆኑ ትገልጻለች። የህዝቦላና ሐማስ ታጣቂዎች በከፍተኛ ደረጃ እንዲዳከሙ መደረጉ በሶሪያ የአሳድ አገዛዝ እንዲንቆታቆት ማድረጉንና በዚህም በመንግሥታዊ የሽብር ደጋፊነት የሚታወቀውን አገዛዝ እንዲያከትም መደረጉን እንዲሁም ኢራን በአሜሪካና በአጋሮቿ ላይ ልታደርስ የምትችለው ጉዳትም አብሮ መዳከሙን ጎርካ ጎርካ በተጨማሪም በፕሬዝደንት ትራምፕ ትእዛዝ በሶማሊያ በሚገኙ የእስላማዊ መንግስት ቡድኖች ላይ የአየር ድብደባ መፈጸሙን ዋና የጥቃት አቀናባሪው አህመድ ማሌኒኔንን ጨምሮ 14 የቡድኑ አባላት መገደላቸውን አውስተዋል። አህመድ የኦማን ዜጋ መሆኑን የሶማሊያ ባለሥልጣናት ቢገልጹም አሜሪካ በግለሰቡ ዜግነት ላይ እያለችው የለም። ጥቃቱም በቀይ ባህር ከሚገኘው የአሜሪካ አውሮፕላን ተሸካሚ መርከብ ላይ በተነሱ ተዋጊ ጀቶች መፈጸሙ ታውቋል። ፕሬዚደንት ትረምፕ ጥቃቱ እንዲፈጸም ማዘዛቸውን ሲያረጋግጡ ጎርካ በወቅቱ ፕሬዚደንት የተጠቀሙትን አገላለጽ ደግመዋል። አሜሪካውያንን የምትገድሉ ከሆነ፣ ወዳጆቻችንን የምትገድሉ ከሆነ፣ አታመልጡንም፣ እናገኛቸዋለን፣ እንገድላቸዋለን ሲሉ ጎርካ የትረምፕን ቃል ደግመዋል። በፑንትላንድ የሚገኙ የሶማሊያ ኃይሎች በነውጠኞች ላይ የተሳካ ጥቃት ማድረሳቸውን በዚህ ሳምንት አስታውቀዋል። በአስር የሚቆጠሩ ሲገደሉ፣ ነውጠኞቹ ውስብስብ የሆነ ጥቃት ለመፈጸም ያደረጉትን ዝግጅት ማክሸፋቸውንም አስታውቀዋል። አዲሱ የአሜሪካ አስተዳደር ካለፈው አስተዳደር አንጻር 30 በመቶ ባነሰ ኃይል በመላው ዓለም የሚገኙ የእስልምና አክራሪዎችን እየተፋለመ እንደሚገኝም የአሜሪካ የጸረ ሽብር ቢሮ ኃላፊው ሴባስቲያን ጎርካ አስታውቀዋል። ከቪኦኤ የፋርሲ ቋንቋ አገልግሎት ለተገኘው ዘገባ እንግዶ ሊነኝ ዋሽንግተን ዲሲ